የዲ ደብልዩ ዜና ጤና ይስጥልኝ። እንደምናመሻችሁ። በቅድሚያም አርስተ ዜናዎቹን አሰማለሁ። የኬንያ ፍርድ ቤት ፖሊስ በዋና ከተማዋ ናይሮቢና አካባቢዋ ላይ ጸረ መንግስት ተቃውሞዎችን ለማገድ የወሰነውን እርምጃ ፍርድ ቤት አገደ። የመንግስት ተቃዋሚዎች ፕሬዚዳንቱ ስልጣን ይልቀቁ ሲሉ የተቃውሞ ጥያቄዎቻቸውን ከፍ አድርገዋል። መቀመጫውን ዩናይትድ ስቴትስ አሜሪካ ያደረገው የሳይበር ደህንነት ኩባንያ ባካሄደው የተሳሳተ የይዘት ማሻሻያ በመላው ዓለም ከፍተኛ መስተጓጎልን አስከተለ። የአውሮፕላን በረራዎች፣ የንግድ ተቋማትና ሌሎች ስራዎች ለሰዓታት ተስተጓጉለው ነበር። ስህተቱ የፈጸመው ኩባንያ አሁን ተስተካክሏል ብሏል። የቀድሞው ፕሬዚዳንት ዶናልድ ትራምፕ በእጩነት መመረጣቸውን በሙሉ ፍላጎት ተቀበሉ። በሌላ በኩል የቀድሞው ፕሬዚዳንት ባራክ ኦባማና የቀድሞዋ የአሜሪካ ምክር ቤት አፈጉባኤ ናንሲ ፔሎሲ ጆ ባይደን ለዳግም ምርጫ ለመወዳደር በቂ አቅም የላቸውም ሲሉ ጥርጣሪያቸውን ገልጸዋል። ዜናው በዝርዝር የኬንያ ፍርድ ቤት ፖሊስ በዋና ከተማዋ ናይሮቢ ና አካባቢዋ ላይ ጸረ መንግስት ተቃዋሚዎችን ለማገድ የወሰነውን እርምጃ ፍርድ ቤት አግዷል። ይህ የፍርድ ቤት ውሳኔ የተሰማው ፖሊስ በዋና ከተማዋ እምብርት ላይ ምንም አይነት ሰላማዊ ሰልፍ እንደማይፈቀድ ፖሊስ ውሳኔውን ይፋ ካደረገ ከአንድ ቀን በኋላ መሆኑ ነው። በፕሬዚዳንት ዊሊያም ሩቶ የሚመራው የኬንያ መንግስት ገቢራዊ ለማድረግ ይዞት የነበረውን የግብር ጭማሪ እቅድን በመቃወም የተቀሰቀሰው ተቃውሞ በሀገሪቱ ዙሪያ ተስፋፍቶ ዛሬ ፕሬዚዳንት ዊሊያም ሩቶ ከስልጣን እንዲለቁ የሚጠይቁ ሆኗል። ሩቶ በበኩላቸው የተነሳባቸውን ተቃውሞ ዝም ለማሰኘት ባለፈው ሳምንት ካቢኔያቸውን ከሞላ ጎደል በትነዋል። እንዲሁም የሀገሪቱን ጠቅላይ አቃቤ ሕግ ከስልጣን ማንሳታቸው ይታወቃል። የሩቶ ተቃዋሚዎች ፕሬዚዳንቱ የመረጧቸው ሚኒስትሮች በቂ ብቃት የሌላቸው ሙሰኞች እንዲሁም ሀብት አግበስ ባሾች ሲሉ ይከሷቸዋል። በኬንያ ሰኔ 18 ቀን 2016 ዓ ም ህዝባዊ ተቃውሞ ከተቀሰቀሰ ጀምሮ ቢያንስ 50 ሰዎች መሞታቸውን የኬንያ ብሔራዊ የሰብአዊ መብት ኮሚሽን አስታውቋል። ይሁንና በኬንያ በቀጠለው ተቃውሞ ከጥቂት ጊዜ ወዲህ ወደ ሁከትና ብጥብጥ ተቀይሮ በርካታ የንግድ ቤቶች በመዘረፋቸውና በመቃጠላቸው ወደ ከፍተኛ ኪሳራ ተለውጠዋል ሲሉ ኬንያውያን ሁከቱን እየተቃወሙ ነው። የመብት ተሟጋች ድርጅቶች በበኩላቸው ፖሊሶች ተመጣጣኝ ያልሆነ ኃይል በተቃዋሚዎች ላይ በመጠቀማቸው ነው ሲሉ ይከሳሉ። ከባለፈው ሳምንት ጀምሮ በተባበሩት መንግስታት ድርጅት ልዩ መልእክተኛና ከሁለት የሱዳን ተፋላሚ ወገኖች በተውጣጡ ልኡካን ቡድኖች መካከል እየተደረገ ያለው ውይይት አበረታች እና የመጀመሪያ እርምጃ መሆኑን የመንግስታቱ ድርጅት ዛሬ አስታወቀ። ከባለፈው የጎርጎሮሳውያን ሚያዝያ 2023 ጀምሮ በሱዳን መደበኛ ጦር መሪ በአብደልፋታህ አልብርሃን እና በቀድሞ ምክትላቸው በመሐመድ ሀምዳን ዳጋሎ በሚመራው በሱዳን ፈጥኖ ደራሽ ኃይሎች መካከል በሱዳን በሚካሄደው ጦርነት በሺዎች የሚቆጠሩ ሰዎች ተገድለዋል። በአስር ሺዎች የሚቆጠሩ ሰው ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል። ሁለቱ ተቀናቃኝ ወገኖች በሱዳን የሚታየውን ሰብአዊ ቀውስና ለሲቪል ነዋሪዎች ከለላ ለመስጠት እንዲወያዩ ወደ ስዊዘርላንድ ጄኔቫ የመጡት በተባበሩት መንግስታት ድርጅት ዋና ጸሐፊ በአንቶኒዮ ጉተሬስ የሱዳን የግል መልእክተኛ ተደርገው በተሾሙት በቀድሞ የአልጄሪያ የውጭ ጉዳይ ሚኒስትር ራምታኔ ላምራራና ነው። ሁለቱ የሱዳን ተቀናቃኝ ወገኖች በጄኔቫ በአንድ ጠረጴዛ ዙሪያ አለመቀመጣቸው ተመልክቷል። ይሁንና ልኡካኑ በተለያዩ ክፍል በአንድ ጊዜ ውይይት ላይ መሆናቸው ነው የተነገረው። ዛሬ እንደሚጠናቀቅ የሚጠበቀው የሱዳን ተቀናቃኝ ወገን ልኡኮች እና የተባበሩት መንግስታት ድርጅት ልኡክ ስብሰባ መፍትሄ ይዞ ይመጣል ተብሎ ተስፋ ተጥሎበታል። መቀመጫውን ዩናይትድ ስቴትስ አሜሪካ ያደረገው የሳይበር ደህንነት ኩባንያ ክራውድ ስትራይክ ባካሄደው የተሳሳተ የይዘት ማሻሻያ አፕዴቲንግ በመላው ዓለም ከፍተኛ መስተጓጎል አስከተለ። በሳይበር ቴክኖሎጂ ላይ በተካሄደው የተሳሳተ ማሻሻያ ወይም አፕዴቲንግ ምክንያት በአውሮጳ በዩናይትድ ስቴትስ ብሎም በአውስትራሊያ የአውሮፕላን ማረፊያዎች የቴሌቪዥን ጣቢያዎችና ብሎም በርካታ ተቋማት ስራቸው መስተጓጉሉ ተነግሯል። በጀርመን ዩሮዊንግስ የተባለው የአውሮፕላን መጓጓዣ ተቋም ቢያንስ 50 የሀገር ውስጥ በረራዎችን ብሎም ከታላቋ ብሪታንያ ወደ ጀርመን እንዲሁም ከጀርመን ወደ ታላቋ ብሪታንያ የሚደረጉ በረራዎች ለበርካታ ሰዓታት መስተጓጎላቸው ታውቋል። በዩሮ ዊንግስ አውሮፕላን የሀገር ውስጥ በረራዎችን ለማድረግ ትኬት ገዝተው የነበሩ ተሳፋሪዎች በባቡር እንዲጓዙና ገንዘባቸው እንደሚመለስ መገለጹ ተነግሯል። የሳይበር ደህንነት ብልሽቱ በፓሪስ እየተዘጋጀ ያለውን የኦሎምፒክ ስራዎችን ማስተጓጎሉም ተገልጿል። ዓለም አቀፍ የሳይበር ቴክኖሎጂ መቆራረጥና መስተጓጎል ተጠያቂ የሆነው ክራውድ ስትራይክ የተባለው ኩባንያ ዋና ስራ አስፈጻሚ ጆርጅ ኩርትስ ከአሜሪካው ብዙሀን መገናኛ ኤንቢሲ ጋር ባደረጉት ቃለ ምልልስ ይቅርታ መጠየቃቸውን ለብሪቲሽስ ስካይ ኒውስ የተባለው መገናኛ ብዙሀን ዘግቧል። የሳይበር ቴክኖሎጂ ኩባንያው የክራውድ ስትራይክ ዋና ስራ አስፈጻሚ ጆርጅ ክሩትስ በሳይበር መቆራረጥና ብልሽት በደንበኞች በተጓዦች ላይ ለደረሰው ጉዳትና ባደረግነው አስፈላጊ አላስፈላጊ ተጽዕኖ በጣም አዝናለሁ፣ ብልሽቱ ተስተካክሏል ብለው ለደንበኞች መግለጻቸው ተገልጿል። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በእጩነት መመረጣቸውን በሙሉ ፍላጎት ተቀበሉ። የሪፐብሊካን ፓርቲ እጩ ሆነው በከፍተኛ ድምፅ የተሾሙት የዩናይትድ ስቴትሱ የቀድሞ ፕሬዚዳንት ዶናልድ ትራምፕ ከፓርቲ የተመረጡበትን እጩነት በይፋ ተቀብለዋል። በፈጣሪ ተአምር ከግድያ ተርፌ ለዚች በቅቻለሁ ያሉት ትራምፕ ባለፈው ሳምንት ቅዳሜ ከተፈጸመባቸው የግድያ ሙከራ በኋላ ከሪፐብሊካኑ ፓርቲ ጠንካራ ድጋፍ እየተቸራቸው ነው። በሀገሪቱ ውስጥ የሰፈነው መከፋፈል መጠላላትና ግጭት በአስቸኳይ መቆም አለበት ያሉት ዶናልድ ትራምፕ የግማሹ ሕዝብ ብቻ ሳይሆን የሁሉም አሜሪካዊ ፕሬዚዳንት እሆናለሁ ብለዋል። ይህ በእንዲህ እንዳለ ቀለል ያለ የኮሮና በሽታ መያዝ ምልክት ታይቶባቸው እረፍት ወስደዋል የተባሉት የዲሞክራቶች ፕሬዝዳንታዊ እጩ በፕሬዝዳንት ጆ ባይደን አቅም ላይ ጥርጣሬ እንዳላቸው የቀድሞ ፕሬዝዳንት ባራክ ኦባማ መናገራቸውን ዋሽንግተን ፖስት ዘግቧል። የቀድሞ የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፔሎሲም ፕሬዝዳንት ጆ ባይደን ምናልባት የሪፐብሊካን ተፎካካሪያቸውን ዶናልድ ትራምፕን ማሸነፍ አይችሉም ሲሉ መናገራቸውን አሶሲየትድ ፕሬስ ዘግቧል። በመጨረሻም ስፖርት። ከ203 ብሔራዊ ኦሎምፒክ ኮሚቴዎች የተውጣጡ 10500 አትሌቶች በፓሪስ በሚካሄደው በ33ኛው የበጋ ኦሎምፒክ ላይ እንደሚሳተፉ ተገለጸ። 206 የዓለም አቀፍ ኦሎምፒክ ኮሚቴ አባል ሀገራት በቶኪዮ 2020 ዓ ም መወከላቸው ይታወሳል። የዛሬ አራት ዓመት በቶኪዮ በተካሄደው ኦሎምፒክ ሰሜን ኮሪያ አልተሳተፈችም። ዘንድሮም በፓሪስ ኦሎምፒክ እንደማትሳተፍ ተመልክቷል። የሩሲያና ቤላሩስ አትሌቶች በዩክሬን እየተካሄደ ባለው ጦርነት ምክንያት አትሌቶች ሀገር ወክለው አይሳተፉም። ይሁንና እንደ ገለልተኛ አትሌቶች በውድድሩ ላይ ይሳተፋሉ ተብሏል። የዛሬ ሳምንት አርብ ከሐምሌ 19 እስከ ነሐሴ 11 ቀን 2016 ዓ ም በሚዘልቀው የፓሪሱ የኦሎምፒክ ውድድር ላይ በዓለም አቀፍ የኦሎምፒክ ኮሚቴ የሚወከሉ 36 የስደተኞች ቡድን በመክፈቻው ላይ በውድድሩ እንደሚሳተፍ ኮሚቴው አስታውቋል። ይህ ዶቸበለ ነው። ከዶቸ በላይ የምሽቱን የዓለም ዋና ዋና ዜናዎች ለማብቃት ርዕሶቹን በድጋሚ ነሆ። የኬንያ ፍርድ ቤት ፖሊስ በዋና ከተማዋ ናይሮቢና አካባቢዋ ላይ ጸረ መንግስት ተቃውሞችን ለማገድ የወሰነውን እርምጃ ፍርድ ቤት አገደ። የመንግስት ተቃዋሚዎች ፕሬዝዳንቱ ስልጣን ይልቀቁ ሲሉ የተቃውሞ ጥያቄያቸውን ከፍ አድርገዋል። መቀመጫውን ዩናይትድ ስቴትስ አሜሪካ ያደረገው የሳይበር ደህንነት ኩባንያ ባካሄደው የተሳሳተ የይዘት ማሻሻያ ወይም አፕዴቲንግ በመላው ዓለም ከፍተኛ መስተጓጉል አስከተለ። የአውሮፕላን በረራዎች፣ የንግድ ተቋማትና ሌሎች ስራዎች ለሰዓታት ተስተጓጉለው ነበረ። ስህተቱን የፈጸመው ኩባንያ አሁን ተስተካክሏል ብሏል። የቀድሞው ፕሬዝዳንት ዶናልድ ትራምፕ በእጩነት መመረጣቸውን በሙሉ ፍላጎት ተቀበሉ። በሌላ በኩል የቀድሞው ፕሬዝዳንት ባራክ ኦባማና የቀድሞዋ የአሜሪካ ምክር ቤት አፈ ጉባኤ ናንሲ ፔሎሲ ጆ ባይደን ለዳግም ምርጫ ለመወዳደር በቂ አቅም የላቸውም ሲሉ ጥርጣሬያቸውን ገልጸዋል። ዜናው አበቃ። የዓለም ዜና ያቀረበችልንን አዜብን አመሰግናለሁ